ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችን ከቆያችው ከሚቀርብላችሁ ጉዳዮች መካከል አጠቃላይ ስጋት ያለ ምህዳር ውስጥ ያለ ነው። በተኛው የመንግስትን ስህተቶች የመንግስትን ስህተቶች ባወጣ እንደዚህ አይነት ደስተኛ ላይ አይነት ስጋት ውስጥ ያለ ነው እና ለመዘገብ እንኳን ፍላጎት ቢኖር እነዚህ እነዚህ ነገሮች ጉዳዩን ይገጥሳል። ኢትዮጵያ ውስጥ የአካባቢ ጥበቃና መሰል ጉዳዮችን በትኩረት የሚዘግቡ ጋዜጠኞች ቁጥር እያሽቆለቆለ ስለመሆኑ ይነግራል። እዚህ ምክንያትን የሚመረምረው መሰናዶ በምሽቱ ይደመጣል። ሌሎች ጉዳዮችን የተካተቱበትን መሰናዶ አብሳሙት ይመራለው። የዛሬ የምስልና ድምፅ ቅንብሩን የሚመራለን ደግሞ ንጉሱ ታምሬ ነው። አብራችን አምሹ። ወደ ቀዳሚ መሰናዶ እንሻገር። ጋዜጠኝነት በአካባቢ ጥበቃ ቀውስ ውስጥ በሚል መሪ ቃል ከሰሞኑ የተከበረው የዓለም ፕሬስ ነጻነት ቀንን አስመልክቶ የተባበሩት መንግስታት ድርጅት የትምህርት፣ የሳይንስና ባህል ተቋም ዩኔስኮ ባወጣው ሪፖርት በአካባቢ ለውጥና በአየር ንብረት መዛባት ዙሪያ የሚዘግቡ ጋዜጠኞች ላይ የሚደርሰው ጥቃትና ማስፈራራት እየጨመረ መሄዱን ገልጾ አስጠንቅቋል። በኢትዮጵያም በአጠቃላይ በጋዜጠኝነት ሙያ ላይ ከተጋረጠው ፈተና ጋር ተያይዘው የአየር ንብረት ለውጥ ያስከተላቸው ቀውሶችን መዘገብ ስጋት እንደሚያጭር የገለጹ ጋዜጠኞች ከሚዲያ አቅም ማነስና ፍላጎት ማጣት ጋር ተያይዘ የአካባቢ ጋዜጠኞች ቁጥር መመናመኑን አመላክተዋል። ስመኝ ሸቆየ በጉዳዩ ላይ ዝርዝር አላት። የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ተቋም ወይም ዩኔስኮ ይፋ ባደረገው ሪፖርት ባለፉት 15 ዓመታት ቢያንስ 749 ጋዜጠኞች ወይም የዜና ማሰራጫዎች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ በመዘገባቸው ግድያ፣ አካላዊ ጥቃት፣ ትንኮሳ፣ እስራትና ሌሎች ጥቃቶች እንደተፈጸሙባቸው አስታውቋል። በተመሳሳይ ጊዜ ውስጥ 44 ጋዜጠኞች መገደላቸውንም ጠቅሷል። ዩኔስኮ 129 ሀገራት ውስጥ የሚገኙ ከ900 በላይ የአካባቢ ጥበቃ ጋዜጠኞችን አነጋግሮ ባደረገው ጥናት ጋዜጠኞቹ በሚዘግቡት ዘገባ ምክንያት ከተለያዩ አካላት ቀጥተኛ ጥቃት ማስፈራራትና ጫና እንደሚደረግባቸው አመልክቶ በተለይ ሴት ጋዜጠኞች ከወንድ ጋዜጠኞች በበለጠ በኢንተርኔት ላይ ለሚፈጸሙ ትንኮሳዎች መጋለጣቸውን አስምሮበታል። ሲሳይ ሳህሉ ኢትዮጵያ ውስጥ በሚታተመው የሪፖርተር ጋዜጣ ውስጥ የሚሰራ ጋዜጠኛ ነው። ጋዜጠኞች ቦታው ድረስ ሂደው ለመዘገብ አሁን አንደኛ አገሪቱ ኢትዮጵያ ያለችበት የሰኪሪቲ ሁኔታ ሊያሰጋቸው ይችላል። ከዛ ባለፈ ግን ሶማሌ ክልል ወይም ቦረና ሄዶ አንድ ጋዜጠኛ ቢዘግብ አጠቃላይ ስጋት ያለበት ምህዳር ውስጥ ያለ ነው። ጋዜጠኛው የመንግስትን ስህተቶች የመንግስትን ህጠቶች ባወጣ እንደዚህ አይነት ይደርስብኛል አይነት ስጋት ውስጥ ያለ ነው እና ለመዘገብ እንኳ ፍላጎት ቢኖር እነዚህ እነዚህ ነገሮች ጉዳዩን ይገታል። ዛሬ የሚከበረውን ዓለም አቀፍ የፕሬስ ነጻነት ቀን አስመልክቶ ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ባወጣው 180 ሀገራትን ያካተተ የአለም ፕሬስ ነጻነት ዝርዝር መግለጫ ኢትዮጵያ አምና ከነበራት 130ኛ ደረጃ አሽቆልቁላ ወደ 140ኛ ደረጃ ወርዳለች። በኢትዮጵያ ውስጥ ጋዜጠኝነት ላይ ከተጋረጡ በርካታ ፈተናዎች ጋር ተያይዞ የአየር ንብረት ለውጥ እያደረሳቸው ያሉትን እንደ ድርቅና ጎርፍ የመሳሰሉ በርካታ ችግሮች በቦታው ተገኝቶ ለመዘገብ ጋዜጠኞች ፍርሃት እንደሚያድርባቸው ነው የሚናገሩት። የሚዲያዋ አቅም ማነስም የአካባቢ ጋዜጠኝነት እንዳይበረታታና ጉዳዩ ትኩረት ተሰጥቶት እንዳይዘገብ ማድረጉን ሲሳይ ያስረዳል። አንደኛው ችግር የኛ ኢትዮጵያ የሚዲያ ኢንዱስትሪ አብዛኛዎቹ በተለይ የግል ሚዲያ የምንላቸው በማስታወቂያ ተደግፎ የሚኖሩ ሚዲያዎች ናቸው እና የአየር ንብረት ለውጥ የአካባቢን ጥበቃ ጉዳይ በተመለከተ ሽፋን የማይሰጡት ጉዳዩ ላይ ምንም ታንክ የማይጨምርላቸው አይነት ጉዳይ ከመሆኑ አንጻር ሚዲያው እና የመንግስት ተቋማት፣ ሚዲያውና አካባቢ ጥበቃ ላይ የሚሰሩ ድርጅቶች በጋራ ሲሰሩ ማለት ግን፣ ከዛ ባለፈ ደግሞ ለጉዳዩም ትኩረት ያለመስጠት ይመስለኝ እና የሆነ ወቅት ላይ ብቻ ሲከሰት፣ ጎርፍ ሲከሰት ወይም ድርቅ ሲመጣ ተነስቶ እሱን ለማስተባበል ወይም እሱን ለማስተማት ይሄዳል። ሲሳይ ከአንድ ዓመት በፊት ኢትዮጵያን ኬንያንና ሶማሊያን ጨምሮ በአፍሪካ ቀንድ የደረሰውን የድርቅ አደጋና መንግስታት ለችግሩ እየሰጡ ያሉትን ምላሽ ዳሶ ባወጣው ዘገባ ከምስራቅ አፍሪካ በይነ መንግስታት ድርጅት ወይም ኢጋድ ሽልማት አግኝቷል። ሆኖም በጋዜጠኝነት በሰራበት ባለፉት ሰባት ዓመታት ውስጥ ኢትዮጵያ ውስጥ ለአካባቢ ጥበቃ ትኩረት ሰጥቶ የሚዘግብ ጋዜጠኛ አለማየቱን ይናገራል። ይሄ ሲሰማ ነበር ብዙ ጋዜጠኞች ከሀገሩ የወጡ ትሬኒንግ እንደሚያገኙ በተለያየ መቅት የተደገፉ ይሰሩ ነበር። በዚህ ሙያ ከገባው ጀምሮ እንደ አልኩሽ ሰባት ዓመት አካባቢ እየሆነ ነው እና አብዛኛውን ጊዜ የፖለቲካ ዘገባ ነው የሚዘግበው እና የአካባቢ ጥበቃን በተመለከተ ዘገባዎች ውስጥ ኢትዮጵያ ውስጥ በእኔ እይታ በጣም ሊሚትድ ነው ውስን ነው የሚዘገበው። አካባቢ ጥበቃ ሲባል እንግዲህ አይ ቲንክ ሰፋ ያለ ጉዳይ ነው ከአየር ንብረት ከለውጥ ጋር ከድርቅ ከመሳሰሉ ብዙ ጉዳዮች ጋር የተገናኘ ነው እና ኢትዮጵያ ውስጥ ያለውን ዘገባ ስንመለከተው በጣም ውስን ነው። በተለይ በመንግስት ሚዲያዎች በኩል በብዛትም አላይ። አልፎ አልፎ በግል ሚዲያዎች ላይ ያለው በተወሰነ መልኩ እነሱም የሚዘግቡት ዘገባ ሳይሆን በአጋጣሚ ድርቅ ሲከሰት ወይም የበረሃ አንበጣ ሲመጣ ወይንም እንስሳት ሲሞቱ ብቻ በድንገት በካምፔይን መልክ ነው የሚዘግበውና ብዙም ሲዘግባ ይቻዋል አቅም ሲሳይ ጋዜጠኝነትን ከመቀላቀሉ ቀደም ብለው በነበሩ ዓመታት ግን ኢትዮጵያ ውስጥ የአካባቢ ጥበቃ ጋዜጠኞች ማህበር ተቋቁሞ ጋዜጠኞች በአካባቢ ጥበቃና በአየር ንብረት ለውጥ ዙሪያ ዘገባዎችን እንዲሰሩ ይበረታቱ ነበር። በሀገር ውስጥና በውጪ የሚዘጋጁ ስልጠናዎችን ያገኙ ጋዜጠኞችም በጉዳዩ ላይ እውቀቱ ኖሯቸው ስለ ችግሩ ጥልቀት ለኅብረተሰቡ ግንዛቤ የማስጨበጥ ስራዎችን ይሰሩ ነበር። በተለያዩ የሀገር ውስጥ የህትመት ሚዲያዎች ላይ ይሰራ የነበረው ውድነ ዘነባ አንዱ ሲሆን በዛን ወቅት የነበሩ ጋዜጠኞች በብዛት ከሀገር መውጣታቸው ለአካባቢ ጥበቃ ዘገባ መመናመን አስተዋጽኦ አድርጓል ይላል። እዚህ ሀገር ውስጥ የቀረ ነው አየ ነው ስና ልክ አይደለም። በቃ ሁሉም ነገር ከዛፍ መትከል ብቻ ጋር ተያያዘ። አብዛኛው ኢንቫይሮመንት በጣም ሰፊ ነው። ኢንቫይሮመንት ማለት ዶክተር ተወልደ ለፕሮፌሰር ሽብሩ ያሳዩን ዲፊኒሽን ይገ ጠፋ ሁሉም ነ የሀገራችንም ነገር በጣም አስቸጋሪ ሁኔታ ውስጥ ገባ። ዝም ብሎ ሁሉም ነገር ሆነም ፖለቲካ ሆና የትኛው አይነት ጀኔቲካሊ ሞዲፋይድ ይግባ አይግባ ሚያቅ ሰው የለም። ምን አይነት ጎርፍ እንደሚከሰት ሚያቅ ሰው የለም። ምን ይተከል ምን አይተከል ብቁ ናቸው ብቁና ማንም የሆነ ነገር የለም። የአየር ንብረት ለውጥ በኢትዮጵያ የተለያዩ አደጋዎችን እያስከተለ ነው። ለምሳሌ ከቅርብ ዓመታት ወዲህ እየተከሰተ ያለው ድርቅ በአርባ ዓመት ውስጥ ያልታየ ሲሆን በሚሊዮኖች የሚቆጠሩ አርሶ አደሮችንና አርብቶ አደሮችን ለሞት ለስደትና ለረሃብ አጋልጧል። በምስራቅ አፍሪካም ባለፈው ዓመት ብቻ ከ13 ሚሊዮን በላይ እንስሳት በድርቅና በጎርፍ አደጋ ሲሞቱ በመቶ ሺዎች በሚቆጠር ሄክታር ላይ የነበረ ሰብል መውደሙን የኦክስፋ መረጃ ያሳያል። ታዲያ ለምን ሚዲያው ትኩረት ነፈገው? ውድ ነህ፣ ምንም አቅም የለም። በሚያስደንቅሽ ሁኔታ የህዝብ ቁጥሩ ስንት እንደሆነ የሚያቸው እንኳን የለም። መጀመሪያ የሚናሳው ከሱ ስለሆነ በጣም በጣም የህዝብ ቁጥሩ የተስፋፋና ስለዚህ እነዚህ ሰዎች ምንድን ነው መንጥረው ምናምን ነገር መኖር አለባቸው አንድ እንኳን ኤንቫሮንመንታል ኢምፓክት አሴስመንት ሰርቶ የሚገባ እስካሁን የለበት። ችግሩ የብዙ ነገሮች ድምር ነው የሚለው ሲሳይም የአየር ንብረት ለውጥ የሚሰጠው ትኩረት አነስተኛ መሆኑም አስተዋጽኦ እንዳለው ያብራራል። ከአንድ ዓመት በፊት የነበሩት ለተከታታይ ዓመታት የነበሩት እዛ ሶማሊያ አካባቢ የነበሩት ችግሮች ሪሶርስ ሳይጠፋ ነገር ግን ቦታው ላይ የቅድመ ዝግጅት ስራ ሳይሰራበት ወይም ለገበሬዎች ተገቢ ጥንቃቄ ሳይነገራቸው የደረሰባቸው ጉዳት ነው እና እሱ ጉዳት እንግዲህ በሚሊዮን የሚቆጠሩ እንስሳት ሲውተዋል ሚሊዮን የሚቆጠሩ ሰዎችን በዛው ልክ የነንሳታቻ ሲሆን ስላቱ ኢኮኖሚያቸው ደቁ የሰው እጅ ጠባቂ ሆነዋልና እና ያ ያ እንግዲህ የሚያሳየው አንደኛ መንግስት እንደ ፌዴራልም እንደ ክልል መንግስትም ለአካባቢ ትኩረት ያለመስጠት እና ከዛ ባለፈ ደግሞ ሚዲያው ዋይ ብሎ ለምን ብሎ ባለመጠየቁ ምክንያት ተደጋጋሚ የሆነ ክሰት እናያለን እና አሁንም ችግሩ በጣም ሲበዛ ሚዲያዎች ያን ጉዳይ ሲያንጸባረቁት ነበር ነገር ግን ጉዳዩ ተረስቶ አሁን ያ ችግር የሚመለስም አይመስልም። የዓለም ሙቀት መጠን እየጨመረ በሄደ ቁጥር በአየር ንብረት ለውጥ ምክንያት የሚደርሱ ተጽዕኖችም እንዲሁ ተባብሰው መሄዳቸውን ይቀጥላሉ። እነዚህን ችግሮች ሕብረተሰቡ አውቆ እንዲዘጋጅ፣ መንግስትም ትኩረት ሰጥቶ የሰዎችንና የእንስሳትን ሕይወት ማዳን የሚያስችሉ ፖሊሲዎችን ተግባር ላይ እንዲያውል ግፊት ለማድረግ የሚዲያው ሚና ከፍተኛ መሆን እንዳለበት ሲሳይ ያሰምርበታል። ትልቁ ችግር እንግዲህ አብዛኛዎቹ የኢትዮጵያ ሚዲያዎች አዲስ አበባ ቤዝ ያደረጉ ናቸው። አዲስ አበባ ላይ ነው መሰረታቸው የጣሉት። ሚዲያው ተደራሽ መሆን አለበት። እዛ አካባቢ ያሉትን ችግሮች በተለይ ትላልቅ የስቴት ሚዲያ የምንላቸው፣ የህዝብ ሚዲያ የምንላቸው፣ የመንግስት ሚዲያ የምንላቸው ሚዲያዎች በተለይ በተለይ እነሱ ሀብቱም ስላላቸው አሁን እዛ አካባቢ ያለውን ችግር እና መደረግ ያለበትም ቀጣይም ሌላ ችግር ሊመጣ ቢችል ቅድመ ጥንቃቄ መደረግ ካለበት ቅድመ ጥንቃቄ መደረግ አለበት እና ሚዲያው በዚህ ረገድ የተለያየ ኃላፊነት አለበት። የሚመለከታቸውን አካላት በመወትወት ያን የነበረውን ችግር ድጋሚ እንዳይመጣ አሁንም ማሳያዎችን በመጥቀስ ጫና ማሳደር መቻል አለባቸው። በየአመቱ በሚከበረው የዓለም ፕሬስ ነጻነት ቀን የአካባቢ ጥበቃ እና የአየር ንብረት ጋዜጠኞች በተለየ ሁኔታ ትኩረት ሲሰጣቸው ለመጀመሪያ ጊዜ ነው። ዓለም ከዚህ በፊት ታይቶ በማያቅ ሁኔታ ድንገተኛ ለውጦች እያስተናገደች መሆኑንና በዚህ ምክንያት በወደፊት ትውልዶችና ሕልውና ላይ ስጋት መፈጠሩን ያመለከተው የመንግስታቱ ድርጅት ጋዜጠኞችና የሚዲያ ተቋማት ሕብረተሰቡን በማስተማር ለውጡን ለመዋጋት የሚደረገውን ጥረት የመደገፍ ኃላፊነት እንዳለባቸው አስምሮበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። ጋቢና ቪኦኤ ነው ከአሜሪካ ድምጽ እየተከታተላቸው የምትገኙት። በኢትዮጵያ የቅድመ ክስ እስር ሁኔታ እንደሚያሳስበው የኢትዮጵያ ሰብዓዊ መብቶች ኮሚሽን ገልጸዋል። የአሜሪካ ድምጽ ያነጋገራቸው ባለሙያዎች በበኩላቸው ከአስቸኳይ ጊዜ አዋጅ በኋላ የተራዘመ እስርን የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች መባባሳቸውን ተናግረዋል። በዚህ ጉዳይ ላይ ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት የተደረጉ ሙከራዎች ባይሳኩም መንግስት አብዛኛውን ክሶች በተደጋጋሚ ሲያስተባብል ተደምጧል። ኬኔዲ አባተ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በኢትዮጵያ ያለውን የቅድመ ክስ እስር ሁኔታ እያሳያሉ በሚል ከተለያዩ የአገሪቱ ክፍሎች ያሰባሰባቸውን የግለሰቦች ታሪኮች በማህበራዊ የትስስር ገጾቹ አጋርቷል። ሚያዝያ 17 ቀን የታሰበውን የአፍሪካ ቅድመ ክስ እስራት ቀን መነሻ በማድረግ የተዘነጉ ድምጾች በሚል ርዕስ ኢሰመኮ ያጋራው ታሪክ ለተራዘመ የቅድመ ክስ እስር ተዳርገው ፍትህን የሚናፍቁ ድምፆችን የሚያንጸባርቅ ነው። ከታጣቂ ቡድን ጋር ግንኙነት አለ ተብዬ ነው ያሳሰርሁት የሚል አንድ ለደህንነቱ በሚል ትክክለኛ ስሙና አድራሻው ያልተጠቀሰ ባለታሪክ አንድም ጊዜ ፍርድ ቤት እንዳልቀረበ ክስም እንዳልተመሰረተበትና ትምህርቱን ማቋረጡን ስለመናገሩ ኮሚሽኑ አመልክቷል። ፍትህ በማንና እንዴት አግኝቼ እንደምፈታ ጥያቄ ሆኖብኛል ይላል። ለአንድ ዓመት ከሁለት ወራት በእስር የቆየው ይኸው ባለታሪክ ከ2015 ዓ.ም ጀምሮ በወቅታዊ ጉዳይ በሚል ለ16 ወራት በእስር ስትቆይ ፍርድ ቤት እንዳልቀረበችና ክስም የተመሰረተባት የተገለጸችው ሌላ ባለታሪክ ደግሞ ጸጉሬን ለመሰራት ወደ ከተማ እየሄድኩ እያለ ነው ፖሊሶች የያዙኝ ማለቷ ተገልጿል። ወንድምሽና የአጎትሽ ልጅ የታጣቂ ቡድን አባል ናቸው የት እንዳሉ መረጃ አለሽ ብለው እንደያዟትና ድብደባ እንደተፈጸመባትም መናገሯ ተመልክቷል። በግንቦት 2014 ዓ.ም በቁጥጥር ስር ውሎ ከወራት እስር በኋላ ፍርድ ቤት ዋስትና ቢፈቅድለትም ወቅታዊ ጉዳይ በሚል ኢሰመኮ ክትትል አደረግሁ እስካለበት ጊዜ ድረስ ለ ዘጠኝ ወራት የዋስትና መብቱ ሳይጠበቅና ክስ ሳይመሰረትበት በእስር ላይ የሚገኝ የ35 ዓመት አርሶ አደር ታሪክም ተጋርቷል። ተጨማሪ የወንጀል ተግባርን ለመከላከል የተጠርጣሪውን ማምለጥና በወንጀል ፍትህ አስተዳደር ውስጥ የተጠርጣሪዎችን ተገቢ ያልሆነ ጣልቃ ገብነት ለመከላከል በሚል በአሳማኝ ምክንያታዊ ሁኔታ ብቻ የቅድመ ክስ እስራት የሚፈቀድበት ህጋዊ አሰራር እንዳለ ኮሚሽኑ ጠቅሷል። ሆኖም የፍርድ ቤትን የዋስትና ትዕዛዝ አለማክበርን ጨምሮ በቅድመ ክስ ሂደት ላይ የሚ የሚታዩ ክፍተቶች እንደሚያሳስቡት አመልክቷል። በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያዎች ለሰብአዊ መብቶች የተባለ የሲቪክ ማህበር ዋና ስራ አስኪያጅ አመሃ መኮንን የቅድመ ክስ እስርን በሚመለከት በኢትዮጵያ ያለው ሁናቴ አሳሳቢ መሆኑን ያስረዳሉ። በጣም በተወሰኑ ጉዳዮች ብቻ ምናልባት ተፈጽሟል ከተብሎ ከተነገረው ወንጀል ስፋትና ውስብስብነት አንጻር በትክክል የተፈጸመው ወንጀል ምንነትን ለማጣራት በወንጀሉ ፈጻሚዎችንም እነማን ናቸው የሚለውን በትክክል ለማጣራ በተወሰኑ ጉዳዮች አንዳንድ ሰዎች በአግባቡ ክስ ሳይቀርብባቸው ወይም በኋላም ጥሞ ሳይፈረድባቸው በእስር የሚቆዩበት ሁኔታ ሊፈጠር ይችላል። እንደዛም በሆነ ጊዜ እንኳን ራሱ በተወሰነ ጊዜ ጉዳያቸው በፍርድ ቤት እየቀረበ መታየት አለበት። አሁን ግን እንግዲህ በሀገራችን ተጨባጭ ሁኔታ ስናይ በእጅጉ ከዚህ የተቃረነ ሁኔታ እንዳለ ነው የምናየው። በሀሳቡ የሚስማሙት ጠበቃና የሕግ አማካሪ አቶ ሰለሞን ገዛኸኝ ደግሞ በጥብቅና ስራ ልምዳቸው የታዘቡትን በማንሳት የሕግ ክፍተትና የአስፈጻሚው አካላት ተገባበር ለችግሩ ምክንያት መሆናቸውን ያስረዳሉ። የወንጀለኛ መቅጫ ስነ ስርዓት ቁጥር አንቀጽ ሀምሳ ዘጠኝ ፍርድ ቤቶች ከአስራ አራት ቀን የበለጠ ተጨማሪ ጊዜ ለፖሊስ ለምርመራ ጊዜ መስጠት የለባቸውም ይላል። ግን ለምን ያህል አስራ አራት ጊዜ የሚለው ክፍተት አለው። ለሁለት ጊዜ ለሶስት ጊዜ ቁጥር ገደብ የለው ስለዚህ ፍርድ ቤት ካልገደበው መስጠቀም ረጅም አስራ ስለዚህ አንደኛው የህጉ ክፍተት ነው ከዛ ውጭ ያለው ችግር ዋስትና ከተፈቀደ በኋላ ዋስትናን ፖሊስ በዋስትና ሊለቀቅ የሚለውን ነገር ፖሊስ አያከብርም ሌላው ክፍተት ደግሞ ሌላ ቦታ ግን ወስደው የሚያስሩታል የማያቀርቡት ለአንድ አመት ለሁለት አመት የሚያቆይታል ስለዚህ አዲሱም ችግር አለ ህጉ ላይም ችግር አለ ነው ከአስቸኳይ ጊዜ አዋጅ በኋላ ደግሞ የተራዘመ እስርና በፍርድ ቤት የተወሰኑ የዋስትና መብት ውሳኔዎችን አለማክበር የመሳሰሉ በቅድመ ክስ የሚስተዋሉ ክፍተቶች መባባሳቸውን የህግ ባለሙያዎቹ ገልጸዋል። አቶ አምሃ መኮንን የአስቸኳይ ጊዜ አዋጅ አገርን ወይም ህግን በማናቸውም በመደበኛ የህግ ማስከበር ስርዓት ለማስከበር የማይቻልበት ሁኔታ ተፈጥሯል ተብሎ ሲታመን በጣም አልፎ አልፎ ብቻ የሚወሰድ እርምጃ ነው። ግን እንደ አጋጣሚ የሆነ በእኛ ሀገር በተደጋጋሚ እየተወሰደ ነው። በመደበኛ ሁኔታ አስቸኳይ አዋጅ ባልታወጀበት በማይታወጅበት ሁኔታ ውስጥም ራሱ በተለይ ከዚህ ከክስት በፊት ከፍርድ በፊት የመታሰር የማሰር ጉዳይ ሰፊ ችግር ሆኖ ባለበት ሁኔታ ይሄ ይሄ መጨመሩ እንደሚባለው ያው በእንቅርት ላይ ጆሮ ደግፍ አይነት ችግር ነው እየሆነ ያለው። አቶ ሰለሞን ገዛኸኝም እንዲሁ የአስቸኳይ ጊዜ አዋጁ ለመብት ጥሰቶች መጨመር ምቹ ሁኔታ እንደፈጠረ ተናግረዋል። ከአስቸኳይ ጊዜ አዋጁ በኋላ ደግሞ አሁን ባሉት ለምሳሌ በተከሳሹ ላይ ስምንት ወር ከቆዩ በኋላ ምንድነው የተደረገው? ክስ ነው የመጣው። ምንም እንኳን የመደበኛ የወንጀለኛ መቅጫ ስነስርዓት ስርዓት ህግ ተፈጻሚ ባይሆንም እነዚህ ሰዎች መክሰስ ከተፈለገ በቅድመ ክስ ላይ ተገቢውን ዳኝነት አግኝተው ወደ ክስ መግባት ይቻል ነበር። ያ ፕሮሰስ ደግሞ ስምንት ነው አይፈጅም። በሌላ በኩል ከጋዜጠኞች ጋር በተያያዘ የገጠመ ምንድን ነው፣ ጋዜጠኞች በስራቸው አጋጣሚ የሚጠረጠሩ ከሆነ የተጨማሪ ምርመራ ጊዜ ሊጠይቅባቸው አይገባም ይላል የመገናኛ ብዙኃን አዋጁ። ይህንም ቢል የመገናኝ ብዙኃን አዋጁ ይህን እያመሳብን ሊከራከርም እንኳን ፖሊሶ ፍርድ ቤቶችም አልተቀበሉንም። ከቅድመ ክስ እስርና መሰል ጉዳዮች ጋር በተገናኘ የሚቀርቡ ክሶችን በተመለከተ ከተለያዩ የመንግስት አካላት ምላሽና አስተያየት ለማግኘት የአሜሪካ ድምፅ በተደጋጋሚ ያደረጋቸው ሙከራዎች አልተሳኩም። ሆኖም በፍትህ ስርዓቱ ላይ ተጨባጭ መሻሻያዎች መደረጋቸውን የሚገልጸው መንግስት የሚበዙትን ክሶች በተደጋጋሚ ሲያስተባብል ተደምጧል። የአስቸኳይ ጊዜ አዋጁን ተከትሎ የሚካሄዱ እስሮች በአዋጁ መሰረት የተፈጸሙ እንደሆኑና አብዛኛዎቹ ታሳሪዎች በአጭር ጊዜ ራት እንደተለቀቁ የተቀሩትም የተፋጠነ ፍትህ እንዲያገኙ እንደሚደረግ የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ መግለጹ ይታወቃል። የተራዘመ የቅድመ ክስ እስራት ለነጻነት መብት ጥሰት ዋና ምክንያት እንደሆነ ያመለከተው ይሰመኮ የፌዴራልና የክልል ባለስልጣናት በቅድመ ክስ እስር ላይ የሚገኙ ሰዎችን መሰረታዊ መብቶች እንዲያከብሩም ጠይቋል። በተጨማሪም ለህግ አስከባሪ አካላት ሰፊ የግንዛቤ ማስጨበጫ ስራ ሊሰራ እንደሚገባ አስተያየታቸውን የሰጡን የህ የህግ ባለሙያዎች አመልክተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ጋቢና ቪኦኤ። ከአሜሪካ ድምፅ ይቀጥላል። አሁን ወደ ኬንያ እናቀናለን። አንድ የኬንያ ድርጅት በድራቃማ አማ ስፍራዎች ለሚኖሩ ማህበረሰቦች ከከባቢ አየር ውሃ ማመንጨት ጀምረዋል። ማጂኳተር የተሰኘው ኩባንያ የኤሌክትሮስታቲክ ማጽለያ በመጠቀም ከከባቢ አየር ላይ እርጥበት የሚያጠራቅም ህንድ ሰራሽ የሆነ መሳሪያ ይጠቀማል። ቴክኖሎጂው በደራቃማ ስፍራዎች በቀን እስከ 500 ሊትር ውሃ ማቅረብ እንደሚችልም ተነግሯል። የቪክቶሪያ አሙንጋን ዘገባ በመቀጠል እናሰማቸዋለን። በኬንያ ደረቃማ አካባቢዎች ለሚኖሩ ሰዎች ንጹህ ውሃ ማግኘት አስቸጋሪ ነው። በአየር ንብረት ለውጥና ተደጋጋሚ ድርቅ ምክንያት የውሃ ጉድጓዶችና ወንዞች ብዙ ጊዜ ይደርቃሉ። በዚህ ምክንያት ሁኔታው ሕይወታቸውን ለማቆየት ለሚጥሩ ቤተሰቦች ፈታኝ ሆኗል። ማጂክ ዋተር የተሰኘው ድርጅት ደግሞ ይህንን የውሃ ምንጭ መሳሪያ በመጠቀም እገዛ እየሰጠ ይገኛል። ዋቴክ በተሰኘው የህንድ ኩባንያ የተሰራው መሳሪያ ኢንዱስትሪያዊ ተሽከርካሪን በመጠቀም ከአየር ላይ እርጥበትን ይሰበስባል። እርጥበቱ በማቀዝቀዣ ወገ ጋዝ እንዲጠል ተደርጎ ውሃ እንዲፈጥር ከመደረጉ በፊት በሲሊከን ቅብ ውስጥ እንዲያልፍ ይደረጋል። መስራቿ በዚ ኮይጊ መሳሪያው በቀን እስከ አምስት መቶ ሊትር ውሃ ማመንጨት እንደሚችል ትናገራለች። ደረቃማ ወቅቶች በተደጋጋሚ መከሰታቸው የተለመደ ሆኗል። የዚህ አሰራር ሙሉ ዓላማ ማህበረሰቦች በልማዳዊ የውሃ ምንጮች ላይ ሳይመሰረቱ ንጹህ የመጠጥ ውሃ እንዲያገኙ ማስቻል ነው። የጉድጓድ ውሃ ምንጮች ወይንም ወንዞች በጊዜያዊነት ቢደርቁ፣ ማህበረሰቦች የውሃ አቅርቦት ይኖራቸዋል። በሰብዊ ተቋማት ወጫቸው የተሸፈነላቸው 2አምስት የውሃ ማመንጫዎች ለችግር ተጋላጭ ለሆኑ ማህበረሰቦች እንዲዳረሱ ተደርገዋል። ክሪስ ሞስኒን የመሰሉ የትምህርት ቤት አስተዳዳሪዎች በትምህርት ቤቶች ውስጥ የውሃ ማመንጫው መገኘት የተማሪዎችን የጽዳትና የቀለም ትምህርት አቀባበል እንዳሳደገው ይናገራሉ። ውሃ ለመፈለግ የምናጠፈው ጊዜ ብዙ ነበር። አሁን በትምህርት ቤታችን ውሃ ስላለ ውሃ ለማግኘት አቀበትና ቁልቁለቱን መሯሯጥ አቁመናል። በዚህ ምክንያት የትምህርት ብቃት አድጓል ማለት ነው። እንደ አውሮፓውያን አቆጣጠር በ2023 የወጣው የዓለም ጤና ድርጅት ሪፖርት እንደሚያሳየው በዓለም አቀፍ ደረጃ 74 ሚሊዮን የሚሆኑ ሰዎች ከውሃ ተደራሽነት ከንጽህና አጠባበቅ ጋር በተያያዙ በሽታዎች ህይወታቸው በአጭር ይቀራል። የአካባቢ ጥበቃ ባለሙያዎች እንደሚናገሩት አየር ንብረት ለውጥ የውሃ እጥረትን ያስከትላል። ማጂክ ዋተር የሚጠቀመው አይነት አማራጭ መሣሪያን መፍጠር ቁልፍ ሚና አለው። ዳንኤል ዋንጁኪ የአካባቢ ጥበቃ ባለሙያ ናቸው። ተግባራዊ ሂደት ነው። ችግሩ ስለዚህ መሳሪያ ለመማር የሚወጣው ወጪ ነው። የማቀዝቀዣ መሳሪያችሁን ለየት ሙሉ ክፍት እንደማድረግ ቆጠሩት። ጠዋት ላይ ለመጠጥ በቂ የሆነ ውሃ ይገኛል። ልናሳድገው የሚገባ ተግባራዊ ቴክኖሎጂ ነው። የኬንያ ውሃ ዘርፍ ባለስልጣናት ተቋማት በተለይ ከመሠረታዊ አገልግሎቶች በራቁ ስፍራዎች ውሃ እንዲያመነጩ የገንዘብ ድጋፍ ያደርጋሉ። ዊሊስ ኦምቦይ ዋተር ሴክተር ትረስት ፈንድ የተባለውን የመንግስት ተቋም ኃላፊ ናቸው። የቧንቧ መስመርና የጉድጓድ ውሃን በመሰሉ በተለመዱ መንገዶች ከተሰራጨው ውሃ 42 በመቶ ያክል ይከለክሉ በስርቆት አሊያም በስርጭት ተወቅት ብክነት መክኖ ቀርተዋል፣ ይላሉ የውሃውን አቅርቦት ያስተጓጉሉታል። ውሃው የታከመ ቢሆንም አንዳንዴ ለታለመላቸው ደንበኞች ሳይደርስ መቅረቱን እንረዳለን። በስርጭት እክል ምክንያት በመፍሰሱ አሊያም ደግሞ ከሕገ ወጥ ንግድ ጋር በተገናኘ የተደራጁ ወንጀለኞች ወይንም ኩባንያዎች ማጭበርበር ሽተው በጋራ በሚሰሩ ሰዎች አማካኝነት ውሃው እንዲሰወር ሊደረግ ይችላል። የኬንያ የሕግ አውጪዎች የውሃውን ዘርፍ ወደ ግል የሚያዘዋውር ረቂቅ ሕግ በማውጣት በሀገሪቱ የውሃ ሀብት ላይ የመዋለ ንዋይ ተነሳሽነትን ለማሳደግ ያሳባላቸው። እስከዚያው ድረስ ግን ባለስልጣናት ማጂኩ ሪፖርተርን የመሰሉ ቴክኖሎጂዎች የንጹህ አቅርቦትን እንደሚያሳድጉ ያምናሉ። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። ቀጣዩ ዘገባ ደግሞ ወደ ናይጄሪያ ይወስድናል። በፋይናንስ ተቋማት ያልተገባ አሰራር ምክንያት ለችግር ስለተጋለጡ ዜጎች የሚናገረውን ዘገባ ደረጀ ደስታ ያሰማናል። ኡቼ ኦሁሪ በአራት ወራት ውስጥ እስከ 30 በመቶ የኢንቨስትመንት ወለድ ለመክፈል ስለሚያስችለው የግብርና ቢዝነስ እቅድ የሰማችውን ለኤሮፓ አቆጣጠር ሚያዚያ 4 2021 ነበር የተባለውን በማመን 550 ዶላር ኢንቨስት አድርጋለች። ይሁን እንጂ የተባለው ነገር ሁሉ የተጭበረበረ ነበር። ኩባንያው ብዙም ሳይቆይ ተዘጋ፣ መስራቹም ብን ብሎ ጠፋ። የባንኩ ማጭበርበሪያ ሰለባ የሆነችው ኡቼ ኦሁሪ ወደ ድረ ገጹ መግቢያው ስለነበረኝ ወደ አካውንቱ ገብቼ ለመመልከት ሞከርኩ። ገንዘቡን ማየት እችል ነበር፣ ወለዱን እንዲሁ ማየት እችል ነበር። ሌላ ነገር ግን ምንም ማድረግ አልቻልኩም። እንደ ኦህሪ ገንዘባቸውን ያጡ በመቶዎች የሚቆጠሩ ባለሀብቶች ስለ ኩባንያው ለፖሊስ አመልክተዋል። ነገር ግን ይኸው ኩባንያ ከባንክ ኃላፊዎች ጋር በመመሳጠር የ7 ዶላር የባንክ ብድር የማጭበረበር ክስ እንደቀረ ረበበት ከዜና ዘገባዎች አረጋግጠዋል። ጥያቄ ውስጥ የገባው ባንክ ከድርጅቱ ጋር ምንም አይነት ጥፋት አለመፈጸሙን አስተባብሏል። አሁንም የባንክ ማጭበርበር ሰለባ የሆነችው ኡቼ ሁሪ መጀመሪያ ላይ ለእኔ ቀልድ ነበር፣ ምክንያቱም ይህ በእኔ ላይ ሆኖ አያውቅም። እናንተ ሰዎች እየቀለዳችሁብኝ ነው ነበር ያልኩት። ግን በሚያሳዝን ሁኔታ ይህ ቀልድ አልነበረም። በናይጄሪያ የፋይናንስ ስርዓት ውስጥ የሚካሄደው ማጭበርበር እየጨመረ ነው። የፋይናንስ ተቋማት ማሰልጠኛ ማዕከል የምርምርና ተሟጋች ድርጅት እንደሚለው የናይጄሪያ ተቋማት እንደ ኤሮፓ አቆጣጠር ከ2020 ጀምሮ በተፈጸሙ ማጭበርበሮች 101 ሚሊዮን ዶላር አጥተዋል። የኤሌክትሮኒክ ክፍያዎች እየጨመሩ የማረጋገጫ ደረጃዎች ደግሞ የላሉ መሆናቸው በአካባቢው ያሉ ኢላማዎችን ለመጭበርበር የበለጠ ተጋላጭ እያደረጋቸው መሆኑን ባለሙያዎች ይናገራሉ። የፋይናንስ ተቋማት በመረጃ መጋራትና በቅንጅት ጉድለት ምክንያት የፋይናንስ ማጭበርበር ጉዳዮችን በጥልቀት መመርመር አይችሉም። አይዛክ ቦቲ የመንግስት ፋይናንስ ባለሙያ ናቸው። ሙስናን ለመቅረፍ ጥረት የሚያደርገው ስርዓት የተነደፈው ሙስናን ላይ ላዩን በሚነካ መልኩ ነው። መዋቅራዊ ማጠናከሪያ ያስፈልጋል። ተቃዋሚና ሂደቱን ማጠናከሪያ ለሙስና ምቹ የሆነውን ማንኛውንም ቀዳዳ እንዲዘጋ ማድረግ አለብን። የኦዲት ታክስና የምክር አገልግሎት የሚሰጠው ዓለም አቀፍ የባለሙያ ድርጅቶች አማካሪ ተቋም ወይም ኬፒኤምጂ ከናይጄሪያ ባንኮች ውስጥ የሂሳብ መዝገብ ወይም አካውንት ከመክፈታቸው በፊት የደንበኞችን ማንነት ማረጋገጥ የሚያስችሉ የጸረ ማጭበረበር መስፈርቶችን ሙሉ በሙሉ ተግባራዊ ያደረጉት ሰላሳ በመቶ ብቻ ናቸው ብሏል። እንደ አውሮፓ አቆጣጠር በ2021 ማዕከላዊ ባንኩ የባንክ ደንበኞች ያልተረጋገጡ ክፍያዎች ተፈጽመው ከሆነ ለደንበኞች ጥበቃ ክፍል ሪፖርት እንዲያደርጉ ጠይቀዋል። ባለፈው ዓመት ፕሬዝደንት ቦላ ቲኒቡ የጸረ ሙስና ዘመቻ ከፍተው የድጋፍ ጥሪ አቅርበዋል። በጥር ወር የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን አይሲፒፒሲ እና የኢኮኖሚ ፋይናንስ ወንጀሎችን የሚከታተለው የጸረ ሙስና ተቋም ኢኤፍሲሲ ሙስናን በህብረት ለመዋጋት አንድ ላይ ማበራቸውን አስታውቀዋል። የናይጀሪያ ገለልተኛ የሙስና ተግባራት ኮሚሽን አይሲፒፒሲ ጸሐፊ ክሊፎርድ አፓራዱ ልክ እንደ ሌሎቹ ድርጅቶች የራሳችን ጉድለቶች አሉን። ነገር ግን እንደ ኮሚሽን የተቻለንን ሁሉ ስንሰራ በመቆየታችን ጥሩ ቡድን እንዳለን እናውቃለን። የመንግስት ፋይናንስ ባለሙያው ቦቲ ግን ቃላት ከተግባር ጋር መመሳሰል አለባቸው ይላሉ። ሙስና ስልታዊ ነው። እሱን ለመዋጋት ስልታዊ አቀራረብ ያስፈልጋል። እኛ ካሉን ሁሉም ተነሳሽነቶች ጋር እነዚህን ነገሮች በእውነተኛው መንገድ ማሰማራት መጀመር አለብን። የጸረ ሙስና ተቋም አለን። ጥቂት ሰዎችን እዚያና እዚህ ከመለቃቀም ተጨማሪ ሰዎች ላይ ክስ ማቅረብ አለባቸው። ዓለም አቀፉ የፋይናንስ ተመልካች የሆነው ግብረ ኃይል ናይጄሪያ የሽብር ፋይናንስን ጨምሮ ገንዘብ ነክ ወንጀሎችን ለመፍታት እስከሚቀጥለው ዓመት ግንቦት ድረስ ጊዜ አላት። ይህን ካላደረገች ከዓለም አቀፉ የፋይናንስ ስርዓት የመገለል አደጋ ይገጥማታል። ለናይጄሪያ ለንግድ ስራና ዓለም አቀፍ የገንዘብ ድጋፍን ለማግኘት አስቸጋሪ ያደርገዋል ብለዋል። የናይጄሪያ ባለሥልጣናት ይህ እንደማይሆን እናረጋግጠል እንጋግጣለን ብለዋል። ድርጅን አመሰግናለሁ። በመቀጠል ወደ ካሜሮን እናቀናለን። ካሜሮን እጽዋትን መሰረት ያደረገ ስጋን በአመጋገብ ስርዓት ውስጥ ለማስተዋወቅ ጥረት እያደረገች ትገኛለች። ዘገባውን ተከታትለን እንመለሳለን። የያውንዴ ስድስት የሴቶች ማሰልጠኛ ማዕከል ተብሎ በሚጠራው ተቋም ዛሬ ተማሪዎችና እንግዶቻቸው እጽዋትን መሰረት ያደረገውን ምርት፣ የአኩሪ አተር ስጋ እየተመገቡ ነው። በሜሪ ኖኤል አቤና በዚህ ስፍራ የተሰራ ነው። እሳቸው መንግስት የሚያስተዳድረው የሙያ ትምህርት ቤት ኃላፊ ናቸው። ከህዝቡ መካከል የተወሰነው እጽዋትን መሰረት ያደረጉ ከአኩሪ አተር የሚሰሩ የስጋ ተዋጽኦችን ቢመገብ የአየር ንብረት ለውጥን ለመዋጋት አስተዋጽኦ ያደርጋል። ተመራማሪዎች እንደሚሉት ስጋ፣ በተለይ ደግሞ የከብት ስጋ የዓለም ሙቀት መጠንን መጨመርን ከሚያስፋፉት መካከል ይመደባል። ላሞች ሚቴን የተባለ ከባቢ አየርን የሚጎዳው የግሪን ሃውስ ጋዝ ምንጮች ናቸው። ለግጦሽ መሬት ተብለው ደኖች ሲጨፈጨፉ ካርቦን ዳይኦክሳይድ ጋዝ ወደ ከባቢ አየር ይለቀቃል። ችግሩን ለመመከት አቤና ከአኩሪያተር የሚሠራው ሥጋ እንዴት እንደሚዘጋጅ ለማስተማር ወስነዋል። ሂደቱ አኩሪያተርን ከማጠብና ከማጽዳት ይጀምራል። አቤናና ተማሪዎች የአኩሪ አተር ቡሆ ካዘጋጁ በኋላ ካሮት ፐርስሊና ሌሎች የአትክልት አይነቶችን ይጨምሩበታል። በዚህ ሂደት ውስጥ ተማሪዎች እጽዋትን መሰረት ያደረገው የስጋ ተዋጽኦ ያለውን የሥነ ምግብ ጠቀሜታም ይረዳሉ። ክሌሜንት ጎይኒ ከተማሪዎች መካከል አንዷ ናት። የአኩሪአተር ስጋ እንዴት ማዘጋጀት እንደሚቻል መማሬ በተፈጥሯቸው የእንስሳት ስጋ መመገብ የማይችሉ ሰዎችን ለመርዳት ያስችለኛል። በርካታ ንጥረ ነገሮች እንዳሉት የተነገረለትን የአኩሪአተር ስጋ መመገብ አማራጭ ይሆናቸዋል። የአኩሪ አተሩና የአትክልቱ ድብልቅ ለአንድ ሰዓት ያህል እንዲቀመጥ ከተደረገ በኋላ እንደ መደበኛው ስጋ ሊጠበስ ይችላል። የከባቢ አየር ጥበቃ ባለሥልጣናት ጠቀሜታውን ይዘረዝራሉ። ክሪስቶፍ ብሪንግ የካሜሮን አካባቢ ጥበቃ ባልደረባ ናቸው። ዋናው ቁልፍ ነገር የጋዝ ልቀትን መቀነስ ነው። የአየር ንብረት ለውጥን ለመዋጋት ከተቀመጡ ዓላማዎች መካከል አንዱ ነው። የሥጋ ምርት ሂደት ከካርበን አሻራ ረገድ የሚያስከትለውን እንዲሁም አማራጭነት የተቀመጠው አኩሪያተር የግሪንሃውስ ጋዝ ልቀትን በተመለከተ የሚኖራቸውን ተጽዕኖ ማነጻጸር በእጅጉ ያስፈልጋል ያሉት የአየር ንብረት ተመራማሪዎች ብዙ የእጽዋት ተዋጽዎችና አነስተኛ እንስሳትን መመገብ በእጅጉ ቀላል፣ ርካሽ እንዲሁም ሰዎች በአካባቢያቸው ላይ ያላቸውን ተጽዕኖ ለመቀነስ ዝግጁ የሆነው መንገድ ነው ይላሉ። አኩሪያተር ምርቶችን በተመለከተ በያውንዴ ወዳጆቻቸው በዝተዋል። እስካሁን ድረስ ሰዎች አኩሪያተርን የሚጠቀሙት ለሕፃናት ገንፎ ለማዘጋጀት ነበረ። አሁን ላይ ግን እጽዋትን መሠረት ያደረጉ የስጋ ምርቶች የሀገሬው ሰው የምግብ ባህል አካል እየሆኑ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽቱን ላችሁ።